bull, and የህወሓት ኃይሎች በተቆጣጠሯቸው የሰሜን ወሎ ዞን ራያ ቆቦ ወረዳ አካባቢዎች በንጹሐን ነዋሪዎች ላይ ጥቃት ሰንዝረዋል ሲሉ የአካባቢው ነዋሪዎች ለአሜሪካ ድምጽ ገልጸዋል። የህወሓት ኃይሎች በአፍሪካ ህብረት በኩል የሚደረገውን ድርድር መቀበላቸውን ይፋ ባደረጉ የሰዓታት ልዩነት ውስጥ ነው ጥቃቱ የተፈጸመው ሲሉ አስተያየት ሰጪዎች አስረድተዋል። መስፍን አራጌ ተጨማሪ አለው። የህዋት ኃይሎች በተቆጣጠሩት የቆቦ ከተማና አካባቢው ነዋሪ ላይ ጉዳት አደረሱ ሲሉ አንዳንድ የአካባቢው ነዋሪዎች ለአሜሪካ ድምፅ ተናገሩ። በጥቃቱ ደረሰ የሚሉትንም ጉዳት ዘርዝረዋል። ህወሓት በድርድሩ ለመሳተፍ መወሰኑን ስንሰማ በአካባቢው ነዋሪ ዘንድ በጥቂቱም ቢሆን መረጋጋት ተፈጥሮ ነበር ያሉት አስተያየት ሰጪ ዜናው በተሰማ በሰዓታት ልዩነት ውስጥ መሳሪያ ባለያዙ ነዋሪዎች ላይ ጥቃት መሰንዘሩ አድሮብን የነበረውን ስጋት አባብሶታል ይላሉ። በተለይ ቆቦ ዜሮ ሁለት ቀበሌ ተብሎ የሚታወቅ ጉዳት አድርሰዋል። አንድ ሰው ገለዋል። ዛሬ ከሞቱቱ ዝነኛው ይባላል። አንድ ሰው ሲሬስ ጉዳት አለ በጣም ሲሬስ፣ ያው ሕክምናም ስለሌለ በሁለት ይት ነው የተመታው፣ እሱ መሞቱ አይቀርም። ዮሀንስ ተገኑ ይባላል። ያው ቁስለኛ ለጊዜው ብዙ ናቸው፣ ግን ለጊዜ የተነሱቱ ሶስት አንስተናል። ሴት ልጅ ተመትታለች፣ ችግሯን ጡታቸው ተመትተዋል። ሀይሎቹ ከተማዋን ከተቆጣጠሩ አስራ ስምንት ቀናት እንደሞላቸው የሚናገሩት የቆቦ ከተማ ነዋሪ ከቆቦ ወደ ወልዲያ መንገድ አምስት ኪሎ ሜትር ርቀት በምትገኘው አራዶም ከተማ ላይ ተመሳሳይ ጥቃት ከቀናት በፊት ፈጽመዋል ሲሉ የህወሓት ሀይሎች ይከሳሉ አራዱም የምለው ወደ አስራ ከአስራ አምስት እስከ ሀያ ወጣት ናቸው የተገደሉት ወጣቱ ልጅ እናትን ጨምሮ ነው እኔንም ቢለ ብላ እዛው አብራ ስታለገስ እሷንም ገለዋታል ይሄ አሁን የምነግረው ከዚህ ሶስት ቀን አራት ቀን የተካሄደ ብቻ ፋኖ አልሆነ ፋኖነ እየተባለ የተገደለ ማለት ነው ሰናይ ገበር ዝም ብሎ እንዲህ ጉጭ አለው ዙሪያ ገባውን የተገደለው ማለት ነው በተንበርከክ እየተባለ ሰላማዊ ሰው ገ ዛማ ሰው ጠቁሞኛል ና መሳሪያ ያለ ያሉ ብሎ አፉ ደም እስከሚተፋ ድረስ ይደበድበዋል በደረሰብኝ ድብደባ ጉዳት አጋጥሞኛል የሚሉት ሌላው አስተያየት ሰጪ የአካባቢውን ሪ በአሳሳቢ የደህንነት ስጋት ውስጥ እንደሚገኝ አመልክተዋል። እኔ ራሱ በጣም ብዙ በልትር ነው ይህን እያነከስኩ ነው አሁን ወደዚህ የግድ መናገር ስላለብን ወጥንትን ያልኩት እንጂ አጋጣሚ ስለሆነ የበትሩ የደረሰኝ አስተያየት ሰጪው ተንቀሳቃሽ ስልካቸውንና ከሁለት መቶ ሺህ ብር በላይ የሚያወጣ ንብረታቸውም እንደተዘረፈባቸው ይናገራሉ። አስራ ስምንት ቀናችን ነው ወንድም፣ ሁሉ ጊዜ እሪ እንደተባለ እንደተዘረፈ በቃ የምንቀይረው ልብስ ፓንት እንኳ አልቀረም። ጠቅላላ ጠራርገውን የወሰዱብን፣ ያ ችግር ማለት በገንዘብ እንትን ስለነበረ የምናሰማበትም ሚዲያ ድምፅ ታፍነንም ስለነበረ ምንም መናገር ስላልቻ ያልነ ነው እንጂ ችግራችን በጣም ከአስራ ስምንት ቀን በቃ ሁለት ሳምንት በላይ ሆኖናል። ቢያንስ በአዲስ አመት አዲስ እንትን ነው ብሎ ምንም አይነት መረድ ያደረጉት ነገር የለም። አስተያየት ሰጪዎቹ የደረሰባቸውን ጉዳት ለአሜሪካ ድምጽ ለማሳወቅ ሲሉ የስልክ ግንኙነት ወይም ኔትወርክ ለማግኘት ከከተማዋ የሰዓታት የእግር ጉዞ ማድረጋቸውን ተናግረዋል። ራሳችንን ከአደጋ ውስጥ ጥለን ነው የምናወራ። ዙሪያ ገባ ምን እንደ አታቀውም ያለ ቄፍና ማሽላ ውስጥ ነው ያው ተደብቆ የሚሰማም ካል ነው የሚሆነውን አታቀውም። ግን ያው ከምንም አይበልጥም ችብለን ነው ሰራዊታቸው ኢሰባይ ድርጊት ፈጽሟል ተብሎ የሚቀርብባቸውን ክስ የህዋት አመራሮች አይቀበሉም። በተደጋጋሚ በሰጡት ምላሽ በሰላማዊ ዜጎች ላይ ጥቃት አይሰነዘርም ይላሉ። የህዋት ኃይሎች በገቡባቸው የዋግ ምራ ብሔረሰብ አስተዳደር ዞን አካባቢዎች ሰራዊቶቻቸው ነዋሪው ላይ የሰብአዊ መብት ጥሰት ፈጽመዋል የሚል በቅርቡ የቀረበባቸውን ውንጀላ ማስተባበላቸው ይታወሳል። በወቅቱ ምላሽ የሰጡት ቃል አቀባይ ጌታቸው ረዳ ኃይሎቻቸው የአማራን ህዝብ አያጠቁም ሲሉ መልሰዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በቅርቡ በአወጣው መግለጫ ከዚህ ቀደም በተደረጉ ጦርነቶች በትግራይ በአማራ እና በአፋር ክልሎች የሰላማዊ ሰዎችን ግድያ ጨምሮ የተለያዩ ኢሰብአዊ ድርጊቶች መፈጸማቸውን ጠቅሶ ነበር። ይህ በእንዲህ እንዳለ ህወሓት በበኩሉ በመግለጫው በአፍሪካ ህብረት አደራዳሪነት ለሚካሄደው ጤናማ የሰላም ሂደት ዝግጁ መሆኑን ሰሞኑን ባወጣው መግለጫ ይፋ አድርጓል። መግለጫው አያይዞም ለድርድሩ አመችነት ሲባል አስቸኳይ ተኩስ አቁም ዝግጁ መሆኑን ያስታወቀው ከቀናት በፊት ነበር። በአንጻሩ ዓለም አቀፍ የሰብአዊ መብት ባለሙያዎች ኮሚሽን እንደ አዲስ የመጨረሻውን ጦርነት ተከትሎ በመቀሌ በሚገኝ የመጫወቻ ስፍራ ላይ በተሰነዘረ የአየር ጥቃት በሰላማዊ ሰዎች ላይ ጉዳት መድረሱን የሚያሳዩ መረጃዎች መውጣታቸው እንዳሳሰበው ባሳወቀበት መግለጫው የህወሓት ኃይሎች በተቆጣጠሯቸው የራያ ቆቦ ወረዳ ሰላማዊ ሰዎችን ኢላማ ያደረገ አዲስ ጥቃት ስለመሰንዘራቸው ጠቁሞ ነበር። ለደህንነታቸው ሲሉ ማንነታቸው እንዳይገለጽ የጠየቁ አንድ በመንግስት ስራ የሚተዳደሩ የወልዲያ ከተማ ነዋሪ ህወቶች በመሪዎቻቸው በኩል ለሰላም ድርድሮ ፈቃደኛ መሆናቸውን ቢያሳዩም ለወልዲያ ቅርብ ወደሆኑ አካባቢዎች ግን በርካታ ቁጥር ያለው ኃይላቸውን እያስጠጉ ነው ይላሉ። በሰሜን ወሎ የራያ ቆቦ ወረዳ በህዋት ኃይሎች ቁጥጥር ስር መሆኑን ተከትሎ የአካባቢው አመራሮች ከስፍራው ለቀው የወጡ መሆናቸው የተነገረ ሲሆን በስልክ ለማግኘት ያደረግን ጥረት አልተሳካም። የሰሜን ወሎ ዞን ምክትል አስተዳዳሪ ጋሻው አስማሚ ዝርዝር መግለጫ ከመስጠት ተቆጥበው ጉዳዩ በምርመራ ላይ እንደሆነ ግን አሳውቀዋል። ተጣርቶ በመጣራት ላይ ነው ያለው። ሲጣራ መረጃ ይሰጣል። በኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ዋና ኮሚሽነር ራኬብ መሰለ ለአሜሪካ ድምፅ በሰጡት አስተያየት ከሰብአዊ ጥሰቶች ጋር ተያይዞ ሪፖርቶች እየደረሳቸው እንደሆነ ጠቁመዋል። በተለይ ባህር ዳር ላይ ያለው ጽሕፈት ቤታችን ብዙ ሪፖርቶች እየደረሱት ነው። በራሳችንም በርቀትም ቢሆን ለማጣራት እየሞከርን ነው። ነገር ግን እነዚህ ድርጊቶች ተፈጽመዋል ወይ፣ በምን ያህል ግዝፈት እየተፈጸሙ ነው የሚለውን አጣርቶ ይሄ ነው ለማለት በቦታው ተገኝተን ምርመራ ስላላካሄድን በጣም የሚያስቸግረን ቢሆንም ሪፖርቶች ግን እየደረሱን ነው። በውጊያው ላይ ለሚሳተፉት አካላትን ባስተላለፉት መልእክት አሁንም እንደገና ጥሪያችንን ነው እንደገና ማጠናከር የምንፈልገው ምክንያቱም ይህንኑ አይነት ችግር የሰብአዊ መብት ጥሰቶች እንደሚፈጸሙ ከወዲሁ በመገመት ነው ጥሪያችንን የሚያስተላለፍ ነው የነበረው። በተቻለ መጠን ግጭቱ በድርድርና በውይይት እንዲያልቅ እንደገና እልቂት፣ የንብረት ጥፋት እንዳይፈጠር ጥሪውን ያቀረብ ነው። በዛ ምክንያት ነበር አሁንም ጥሪውን ነው መልሽ ማቀርበው። በሌላ በኩል የድርድሩ ዜና በተሰማ አጭር ሰዓታት ውስጥ በምዕራብ ጎንደር ዞን መተማ ወረዳ ሺንፋን ኡስ ወረዳ በተባለ አካባቢ ከትናንቱ ወዲያ ንጋት ላይ ውጊያ መቀስቀሱን የአሜሪካ ድምጽ ዘግቦ ነበር የሱዳን ድንበር አዋሳኝ ኖ ቲያ አካባቢ የተቀሰቀሰውን ጦርነት የጀመሩትም የህወሓት ታጣቂዎች መሆናቸውን ነው የአካባቢው ባለስልጣናትና ነዋሪዎችን ዋቢ ያደረገው ቪኦኤ በትናንት ወዲያ የምሽት ዘገባው ላይ ያስደመጠው። ጠዋት ነው አስራ ሁለት ሰዓት ተኩል አካባቢ ነው በከባድ መሳሪያ ድብደባ አካሄዱ። በእኛ በጠት ኃይላችን ላይ ከፍተኛ የሆነ ቦርደርን በመጣስ በሱዳን ጠረፍ ላይ ነው ከፍተኛ የሆነ የከባድ መሳሪያ ድብደባ አካሄደው አለ አልፎ አልፎ አሁን አለ የጥይት ድምፅ አለ ዞሮ ዞሮ ግን ያው እንደ ቀጠሉ ናቸው። ቅጣት የደረሰበት ቦታ ባለ ሀብት መሬት ነው። አካባቢው ባለ ሀብቱንም እርሻውንም ገበሬውንም አስፈናቅለው ሳይታረስ የከረመም አለ አሁንም ያው ሰራተኛውና አጠቃላይ በዛ አካባቢ ያለው ገበሬ አርሶ አደር እየጣለው ወጥፏ ነው። ህወሀት በአፍሪካ ህብረት በኩል ለመደራደር ፈቃደኛ መሆኑንና የተደራዳሪ ልኡካኑን ማንነት ይፋ ማድረጉን ተከትለው የአፍሪካ ህብረት ሊቀመንበር ሙሳ ፋኪ የዩናይትድ ስቴትስን የውጭ ጉዳይ ሚኒስትር አንቶኒ ብሊንከንንና የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዥን ጨምሮ የተለያዩ የዓለም አቀፍ ተቋማት ተጠሪዎች ውሳኔውን አስመልክቶ የይሁንታ ድምፅ ማሰማታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍና げない形。